ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር አብይ አህመድ የኤርትራ ጦር ከኢትዮጵያ እንደሚወጣ አስታወቁ። ታዝማኒያ ሜይ አንድ ክፍለ ሀገራዊ ምርጫ ልታካሂድ ነው። በሚያሚ ኦፕን አውስትራሊያዊ ጆርዳን ቶምሰን ለሁለተኛ ዙር ግጥሚያ ያለፈ፣ ኢትዮጵያ ማደጋስካርን ረታች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር አብይ አህመድ የኤርትራ ጦር ከኢትዮጵያ እንደሚወጣ አስታወቁ። ጠቅላይ ሚኒስትሩ የኤርትራ ጉብኝታቸውን አስመልክተው የኤርትራ ጦር ከኢትዮጵያ ለቆ እንደሚወጣ ከፕሬዚደንት ኢሳያስ ጋር ተናግረው የተወሰነ መሆኑን በትዊተር ገጻቸው ገልጠዋል አክለውም የኢትዮጵያ መከላከያ ኃይል የድንበር አካባቢዎችን እንደሚቆጣጠርና በትግራይ ክልል ዜጎቻችንና ኤርትራውያን ዘንድ መተማመንን መፍጠር አስፈላጊ ነው ሲሉም አመላክተዋል። አያይዞም ኢትዮጵያና ኤርትራ የሁለትዮሽ ግንኙቶቻቸውንና የምጣኔ ሀብት ትብብራቸውን እንደሚቀጥሉም ገልጠዋል። የታዝማኒያ ፕሪምየር ፒተር ጋትዊን ከአንድ እንዲካሄድ ጠርተዋል። አቶ ጋትዊን ያለ ጊዜው ምርጫ የጠሩበትን ምክንያት ሲገልጡም መንግስታቸው ወደ አናሳ መንግስትነት በመለወጡ ጠንካራና አብላጫነት ያለው መንግስት ማቆም አስፈላጊ በመሆኑ ነው ብለዋል። የፌዴራል ሊበራል ምክር ቤት አባል አንድሩ ላሚንግ በኦንላይን ላመታት ሲያንቋጣቸው የነበሩትን ሁለት ሴቶች ይቅርታ ጠየቁ። ቻነል 9 የፌዴራል ምክር ቤት አባሉ አንዲት የረዴት ሰራተኛ ሴትን የረዴት ገንዘብ ለግል ጥቅማቸው እንደዋሉ አድርገው ሲዘልፏቸው እንደከረሙ ዘግቧል። ሴትም እሳቸውን አልፎ ባላቸውን ጨምሮ በኦንላይን ላመታት ሲዘልፏቸው እንደቆዩ ተናግረዋል። ዶክተር ላሚንግ ቻነል 9 ሪፖርቱን አየር ላይ ከማዋሉ በፊት ፓርላማ ውስጥ ባደረጉት ንግግር ይቅርታ ጠይቀዋል። ጠቅላይ ሚኒስትር ስኮት ሞሪሰን የካቢኔ ሹምሽር እንደሚያደርጉ ከወዲሁ ቢጠቁሙም ጠቅላይ አቃቤ ሕግ ክርስቲያን ፖርተርና የመከላከያ ሚኒስትር ሊንዳ ሬኖልድስ በካቢኔ አባልነታቸው እንደሚቀጥሉ አስታውቀዋል። ሴናተር ሬኖልድስ ወሲባዊ ጥቃት ቢሮአቸው ውስጥ እንደተፈጸመባት የገለጠችውን ብሪትኒ ሂግንስ ጉዳይ በቅጡ አልያዙም በሚል በደረሰባቸው ብርቱ ትችቶች ሳቢያ ከመከላከያ ሚኒስትርነታቸው እንደሚገለሉ ሲጠበቅ ሦስት አሠርተ ዓመታት ያስቆጠረ የወስባዊ ጥቃት ፍጸማ ተጠርጥረው ያሉት አቶ ፖርተርም ከጠቅላይ አቃቤ ሕግነታቸው እንደሚነሱ እየተነገረ ይገኛል። በአሁኑ ወቅት ሬይኖልድስ በልብ ሕመም ምክንያት የሐኪም ፈቃድ እረፍት ላይ ሲገኙ፣ ፖርተር የአእምሮ ጤና እረፍት ወስደው ይገኛሉ። ሁለቱም ሚኒስትሮች ወደ ስራቸው ለመመለስ ፈቃደኛ መሆናቸውን እንደገለጡላቸውም አቶ ሞሪሰን ተናግረዋል። የድንገተኛ አደጋ ግልጋሎት በጎርፍ መጥለቅለቅ የተጎዱ የኒው ሳውዝ ዌልስ ሥቃዮችን የጉዳት መጠን እየገመገመ ይገኛል። በማክሊን አካባቢ ከፍተኛ ጎርፍ አሁንም ድረስ ተከስቶ ያለ ሲሆን በግራፍተንና ኡልማራ አካባቢዎች ግና ጎርፉ እንደተገታ ተገልጧል። በሌላም በኩል በሳውስ ክሪክ ማልግሬቭና ሆክስበሪ ሪቨር ከዋይዝማንስ ፌሪ እስከ ብሩክሊን ቀዮች ላይ ተጥሎ የነበረው አካባቢውን ለቆ የመውጣት ትዕዛዞች ከትናንት ማርች 25 ምሽት ጀምሮ ተነስቷል። ሁለት ሰዎች በሽብር ተጠርጣሪነት ክስ ተመሠረተባቸው። ግለሰቦቹ ለክስ የበቁት ሰዎች ውጊያ እንዲቀጥሉ እገዛ በማድረግ ተግባር ተጠርጥረው መሆኑን የአውስትሬልያ ፌዴራል ፖሊስ አስታውቋል። የኩዊንስላንድ ፖሊስ መርማሪ ሂድስ አልቺንግስ ኦፕሬሽኑ ውስብስብ እንደሆነ ጠቁመው ግለሰቦቹን በትናንትና ዕለት በቁጥጥር ስር ለማዋል አስተዋጽኦ ያበረከቱትን ሁሉ አመስግነዋል። በሴቶችና በወንዶች መካከል ያለውን ክፍያ ዋጋ ለማጥበብ ሩብ ክፍለ ዘመን እንደሚፈጅ አንድ ሪፖርት ጠቆመ። እንደ ባንክ ዌስት ከርትን የመጣኔ ሀብት ማዕከልና የሥራ ቦታ የፆታ እኩልነት ኤጀንሲ ሪፖርት መሠረት በቅርብ ዓመታት የፆታ ክፍያ ክፍተት ወደ 21 ፐርሰንት እንደወረደና የሙሉቀን ሥራ እኩልነት ተጨማሪ 26 ዓመታት እንደሚፈጅ አመልክቷል። ሪፖርቱ በታካይነት በሰራተኛነት ደረጃ ላይ ካሉት ይልቅ በሥራ አስፈጻሚነት ኃላፊነቶች ላይ ያሉ ክፍተቶችን ቀድመው ሊያጠቡ እንደሚችሉ ጠቁመዋል። ታናሲ ኮካናኪስ የመጀመሪያው የሆነውን የቴኒስ ግጥሚያ አሸነፈ። ኮካናኪስ የ24 ዓመቱን ጃፓናዊ ታዳጊ ወጣት ሺንታሮ ሙሹዝኪ 6 3 6 3 በሆነ ውጤት በማያሚ ኦፕን ግጥሚያ ረድቷል። አውስትራሊያዊው ጆርዳን ቶምሰን አርጀንቲናዊን ፌዴሪኮ ዶልቤኒስን በማሸነፍ ወደ ሁለተኛ ዙር ግጥሚያ አምርቷል። ኮኪናኪስ በቀጣዩ ግጥሚያ ከሃንጋሪው ማርቲን ፎክሶቪች ጋር የሚገጥም ሲሆን፣ ቶማስ በበኩሉ ከካናዳዊው ራዮኒክ ጋር ይገጥማል። የኢትዮጵያ ብሔራዊ ቡድን ወደ አፍሪካ መድረክ ለመመለስ የሚያስችለውን ድል ሰነ ማግኘቱ ተዘግቧል። ይህም የተከናወነው ኢትዮጵያ ሰሞኑን ማዳጋስካርን ባስተናገደችበት ጨዋታ ሲሆን በባህር ዳር ዓለም አቀፍ ስቴዲየም በተደረገው ጨዋታ የኢትዮጵያ ብሔራዊ ቡድን የማዳጋስካራቸውን አራት ለባዶ ለማሸነፍ ችሏል። በዚህም በምድቡ ዘጠኝ ነጥቦችን ይዞ የዛሬውን የሌሎች የምድብ ጨዋታዎችን ሳያካትት በዘጠኝ ነጥብ ቡድን ምድቡን እየመራ ይገኛል። ዛሬ የሚካሄደው የጨዋታ ውጤትም የቡድኑን ማለፍና ቀጣይ ተስፋዎች የሚያስጠብቅ ነው ተብሏል። በካሜሮን በሚካሄደው የአፍሪካ ዋንጫ ላይ ኢትዮጵያ ከስምንት ዓመታት በኋላ ዳግም እንደምትመለስ ተስፋ ሰጪ አመላካሽ ጉዳዮችም እየታዩ ስለመሆኑ የስፖርት ተንታኞች በመናገር ላይ ይገኛሉ። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 75 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 30 ኢትዮጵያ ብር 65 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 14 ከፍተኛ 28 አድላይድ ባልዳ ላይ ካፋ ይጥላል። ዝቅተኛ 15 ከፍተኛ 22 ሜልበርን ብራ ይሆናል። ዝቅተኛ 15 ከፍተኛ 20 ሆባርት ብራ ይሆናል። ዝቅተኛ 13 ከ25 አዲስ አበባ ፀሐይማ ሆነ ይሆናል። ደግመን እናሰማለን። ጠቅላይ ሚኒስትር አብይ አህመድ የኤርትራ ጦር ከኢትዮጵያ ደም ይወጣ አስታወቁ፣ ታዝማኒያ ሜይ 1 ክፍል ሀገራዊ ምርጫ ልታካ፣ ኢትዮጵያ ማዳጋስከር እንድረታች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።